የአሜሪካ ፕሬዝደንታዊ እጩ ተወዳዳሪዎች ተሟልተው ምክትል ፕሬዝደንት ካማላ ሀሪስ ትላንት ማክሰኞ አብረዋቸው የሚወዳደሩትን አጋራቸውን ሰይመዋል። ከአሜሪካ ነባር ከተሞች አንዷ በሆነችው በሰሜናዊ ምስራቅ ፔንሰልቬኒያ ግዛት ፊላዴልፊያ የተገኙት ግን የዲሞክራቲክ ፓርቲ እጩ ብቻ አልነበሩም። የቪኦኤ የዋሽንግተን ከፍተኛ ዘጋቢ ካሮሊን ፕሬስቲ ተከታዩን ዘገባ አሰናድታለች፣ እንደሚከተለው ይቀርባል የአሜሪካ መስራች አባቶች ነጻነታቸውን ባወጁባት ከተማ ፊላዴልፊያ ትላንት ማክሰኞ ዴሞክራሲ በሁለቱም የፖለቲካ ፓርቲዎች ጋር ተነስታለች። ለመጀመሪያ ጊዜ ምክትል ፕሬዚደንት ካማላ ሃሪስ የዲሞክራቲክ ፕሬዚደንታዊ እጩ ተወዳዳሪ አጋራቸውን የሚኒሶታውን ገዢ ቲም ዋልዝን አስተዋውቀዋል። ሲም እና እኔ ለትረምፕ እና መሰረታዊ ነጻነቶቻችንን ሊገቱ ለሚፈልጉ ሰዎች መልእክት አለን። ወደ ኋላ አንመለስም። የጦር ሰራዊቱ አባል የሁለተኛ ደረጃ ትምህርት ቤት መምህር ሆኑ። ከዚያም የእግር ኳስ አሰልጣኝ ቀጥሎም የፖለቲካ ሰው ሆነው መጡ። ዋልዝ የሪፐብሊካን ተፎካካሪዎች እጩዎችን በቀጥታ ያጠቁት ወዲያውኑ ነበር። እኔ ትዝብቴንና የተመለከትኩትን ነው በቃ መናገር አለብኝ። ታውቁታላችሁ፣ ይሰማችኋል። እነዚህ ሰዎች አስፈሪ ናቸው እና ልክ የማይገቡ እንግዳ ነገር ናቸው። ያን ነው የምታዩት ያንን ነው የምታዩት። አንዳንድ ዲሞክራቶች ዋልዝ የተለያዩ የፖለቲካ ቡድኖችን በመደገፍ የሚታወቁ ግዛቶችን ወደ ፓርቲው ይመልሳሉ ይላሉ። ዳን ላዳይስ የሀሪስ ደጋፊ መራጭ ናቸው። ይህ የሀሪስ ምርጫ ዘመቻ ማሸነፍ ያለበት ዋና የሕዝብ ክፍል ነው ብዬ አስባለሁ። እና ቲም ዋልዝ ለእነዚህ መራጮች እውነቱ የሚናገሩ ይመስለኛል። በሌላ በኩል ከጥቂት ሰዓታት ቀደም ብሎ በከተማው ማዶ የሪፐብሊካኑ ምክትል ፕሬዝደንት እጩ ጄዲ ቫንስ ከመገናኛ ብዙሀን ለቀረቡላቸው ጥያቄዎች ምላሽ በመስጠት የራሳቸውን የተለየ የምርጫ ዘመቻ አካሂደዋል። ስለ ሀሪስ አጋር ጠንከር ያለ ትችት ሰንዝረዋል። የቲም ዋልዝ ሪካርድ ቀልድ ነው። እሱ በማንኛውም ደረጃ ባለ በሁሉም የዩናይትድ ስቴትስ መንግስት ውስጥ ካሉት በጣም ካከረሩ የግራ አክራሪዎች አንዱ ነው። ቫንስ ዲሞክራቶችን በኢሚግሬሽን በፌንተኒል ና በኢኮኖሚ ተችተዋቸዋል። የስቶክ ገበያው መውደቅን የካማላ ውድቀት ሲሉ ጠርተውታል። ወደ ምርጫው ዘመቻ ዝግጅት ስፍራ ለመግባት ሰልፍ የያዙትን የማንን እንደሚመርጡ ገና ያልወሰኑት ዋይን ኢስትማን በእጃቸው የሪፐብሊካኑ ምክትል ፕሬዚደንታዊ እጩ ጄዲ ቫንስን የግል ማስታወሻ መጽሐፍ ይዘዋል። ጸሐፊ የሆነ ፖለቲከኛ ማግኘት ያልተለመደ ነገር ነው ስለዚህ የበለጠ የማወቅ ጉጉቷ አለ በዘጠና ቀናት ውስጥ የአሜሪካ መራጮች ከቀድሞው ፕሬዝደንትና ከአሁኗ ምክትል ፕሬዝደንት መካከል ማንን እንደሚመርጡ ይወስናሉ የሃሪስ ቡድን ግን ትረምፕ እንዳይደገሙ የሚጠይቀውን የጋራ መፈክር እያስተጋቡ ነው ወደ ኋላ አንመለስም ወደኋላ አንመለስም ከዚህ በኋላ የሃሪስ ወልዝ ቡድን በሚቀጥሉት አምስት ቀናት ውስጥ አምስት ተጨማሪ ብርቱ የምርጫ ፍልሚያ የሚደረግባቸውን ግዛቶች ይጎበኛል። ዊስካንሰን፣ ሚሽገን፣ ሰሜን ካሮላይና፣ አሪዞና እና ኔቫዳን።